ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 23 2012 ዓ.ም ዝግጅታችን ጀመረ። ይህንን ዝም ብለን ማየት አንችልም። ዜጎቻችን ናቸው። አሁን ያለው የወረርሽኝ ሁኔታ ደግሞ ሁሉንም ዓለም አፌክት የሚያደርገው የሚያጠቃው ስለሆነ አገራቱም ተቸግረዋል። ስለዚህ ከየዓለም የስራ ድርጅት ጋር ከአይሎ ጋር በመተባበር እዛው ሆነው የሚረዱበትን መንገድ ነው እየፈለግን ያለን። ኦልሞስት ስራዎችን እየሰራን እየጨረስን ነው የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጌኮ ተስፋዬ ናቸው። በቃለ ምልልስ ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሀዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ፣ አድማጮቻችን ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። ባለፉት 24 ሰዓታት ውስጥ በተደረገው 912 የላቦራቶሪ ምርመራ ሁለት ሰዎች በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 133 ደርሷል። ቫይረሱ የተገኘባቸው ግለሰቦች ወንዶች ሲሆኑ አንደኛው ከኬንያ ተመልሶ በሞያሌ አስገዳጅ ለይቶ ማቆያ ውስጥ ያለ የ25 ዓመት ዕድሜ ወጣት ሲሆን ሁለተኛው ደግሞ ከፑንትላንድ ተመልሶ በጅግጅጋ አስገዳጅ ለይቶ ማቆያ ውስጥ ያለ የሀያ ዓመት ዕድሜ ወጣት መሆኑን የኢትዮጵያ የጤና ሚኒስቴር በዛሬው ዕለት በፌስቡኩ ባወጣው መግለጫ አስታውቋል። በሞያሌ ከተማ በቅርቡ ከጎረቤት ሀገር ኬንያ በተመለሰ ኢትዮጵያዊ ላይ የኮሮና ቫይረስ መገኘቱን የወረዳው የጤና ቢሮ አስታወቀ። የሃያ አምስት ዓመት ዕድሜው ወጣት በኮሮና ቫይረስ መያዙ የተረጋገጠው በማቆያ ጣቢያ ውስጥ ነው ሲሉ የሞያሌ ቢሮ ባልደረባ ገርብቸ ዱባ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት የላከው ዘገባ ዝርዝሩን ይዟል። የሞያሌ ወረዳ ጤና ቢሮ በልይቶ ማቆያ ካሉ ከመቶ ስልሳ በላይ ከሚሆኑ ሰዎች አንዱ በኮቪድ-19 መያዙን አረጋግጠዋል። የቢሮው ባልደረባ አቶ ገርቤቼ ዱባ ለአሜሪካ ድምፅ እንደገለጹት በቫይረሱ መጠቃቱ የተረጋገጠው ኢትዮጵያዊ በቅርቡ ከኬንያ ወደ ኢትዮጵያ የተመለሰ የሀያ አምስት ዓመት ወጣት ነው ብለዋል። ይህ ወጣት ወደ አገር እንደተመለሰ በለይቶ ማቆያ ውስጥ ነው የነበረው። የደምና ሙናው ተወስዶ ስመረመር ኮቪድ-19 ፖዚቲቭ መሆኑ ተረጋግጠዋል ብለዋል ሲናገሩ ጋር ቆራጣ ነው። አቶ ከርብቻ በኮቪድ ናይንቲን መያዙ የተረጋገጠው ሰው ከሳምንት በፊት ከሌሎች ሰዎች ጋር መምጣቱን አክለው ገልጸው፣ ቫይረሱ ግን በሱ ብቻ ላይ እንደተገኘ ተናግረዋል። የምርመራው ውጤት ለምን ቆየ? ለምለውም የደምናሙና ወደ ክልል ላቦራቶሪ ተልኮ እስኪመለስ ነው የቆየው ሲሉ ምላሽ ሰጥተዋል። የሞያሌ ጤና ቢሮ የኦሮሚያ ክልላዊ መንግስት በሞያሌ የኮቪድ-19 ላቦራቶሪ እንዲያቋቁም ጠይቆ መልስ በመጠባበቅ ላይ መሆኑንም አክለው ገልጸዋል። የቦረና ዞን ጤና መምሪያ ኃላፊ አቶ ሮባ ዴንጌ ስለ ጉዳዩ ተጠይቀው የኦሮሚያ ጤና ቢሮ ያበለው ከተማ የኮሮና ቫይረስ ምርመራ ለማድረግ ለሚያስችል ላቦራቶሪ ተፈላጊ እቃዎችን እያሟላለስ ነው። በቅርቡ ስራ ይጀምራል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ሱዳን የሴቶች ግርዛት ወንጀል እንዲሆን ማድረጓ ለሴቶች መብት የሚታገሉትን አክቲቪስቶች ማስደሰቱ ተዘግቧል። የጤና ችግር ያስከትላል የሚባለውን ግርዛት የማስቀረቱ ሕግ ታሪካዊ እርምጃ ተደርጎ ታይቷል። ግርዛት ሲፈጽም የተገኘ ማንኛውም ሰው በሶስት ዓመታት እስራትና በገንዘብ ይቀጣል የሚለውን አዲስ ሕግ የሱዳን የጥምረት መንግስት ባለፈው ሳምንት አጽድቆታል። ለሴቶች መብት የቆሙ ቡድኖች አዲሱን ህግ በደስታ ተቀብለውታል። ነገር ግን ግርዛት ማስቀረትን በሚመለከት የአንዳንድ ሱዳናውያንን አመለካከት ለመለወጥ ከባድ ይሆናል ብለዋል። ግርዛት ሴት ልጆች እንዲዳሩ ያስፈልጋል የሚል ባህላዊ እምነት እንዳለ ተገልጿል። ደቡብ ሱዳን ውስጥ የኮሮና ቫይረስን መስፋፋት ለመቆጣጠር አፋጣኝ እርምጃ ካልተወሰደ በስተቀር ኮቪድ-19 በህዝቡ ውስጥ ስር ሊሰድና በመላ ሀገሪቱ በሚሊዮኖች ላይ የከፋና አውዳሚ መዛመት ሊያስከትል ይችላል ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስጠነቀቀ። ሊዛ ሽላይን የኮሚሽነሩ ዋና መስሪያ ቤት ከሚገኝበት ጄኔቫ የላከችውን ዘገባ ሰለሞን አባቴ ያቀርበዋል። ደቡብ ሱዳን ህዝብ ለአዲሱ ኮሮና ቫይረስ አብዝቶ የተጋለጠ መሆኑን መከላከልም የማይችል የመሆን ስጋት በርትቶ ማንዣበቡን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ቢያስታውቅም ለጊዜው በሀገሪቱ ውስጥ የተረጋገጠው የተጋላጮች ቁጥር ሰላሳ አምስት ነው፣ እስከ ትናንት ሐሙስ። ቫይረሱ እንዲዛመት እድል ከተሰጠው ግን በአጭር ጊዜ ውስጥ ወደ ከፋ ሰብአዊ አደጋነት ሊቀየር እንደሚችል የኮሚሽነሩ ቃል አቀባይ ባባር ባሎች ለቪኦኤ ተናግረዋል። የኮቪድ-19 ወረርሽኝ ስጋት እንዲሁም የጤና መዋቅሮቿ በጣም ደካማ በሆኑባትና አንድ ሚሊየን ሰባት መቶ ሺህ ሰው በተፈናቀለባት ደቡብ ሱዳን አጥፊ መዘዝ ይኖረዋል ብለዋል ባሎች። በዚያ ላይ በየጥጋጥጉ ያሉት ጠቦችና መታኮስ የዛሬ የደቡብ ሱዳን ብርቱ ጠላት ናቸው። እንዲህ አይነቱን ጥቁር ደመና ከደቡብ ሱዳን ሕዝብ ላይ ለመግፈፍ የዓለም ማህበረሰብ ሙሉ ቀልቡን ሰጥቶ ሊረባረብ እንደሚገባ ባባር ባሎች አሳስበዋል። በጦርነቶችና በግጭቶቹ ምክንያት የጤና ተቋማትና አገልግሎቶች ፈራርሰዋል። ከየኑሯቸው የተፈናቀሉ ሰዎች ዛሬ እየኖሩ ያሉት እጅግ በተፋፈገ ሁኔታ ነው። የጽዳቱ ነገር በጣም የተበላሸ ነው። ንጹህ ውሃ፣ የረባ የንጽህና መጠበቂያ የለም። እርምጃ ሊወሰድ ዝግጅት ሊጠናከር የሚገባው የኮቪድ-19 መጠን ባልገነነበት በዚህ ጊዜ ነው ብለዋል ቃል አቀባዩ። የደቡብ ሱዳን መንግስት ኮሮና ቫይረስን ለመከላከልና ለመቆጣጠር የሚደረገውን እንቅስቃሴ የሚመራ ግብረ ኃይል በከፍተኛ ደረጃ አቋቁመዋል። ዩኤን ኤችሲአር ከባለሥልጣናቱ ጋር እየሠራ መሆኑን አስታውቀዋል። ለአጣዳፊ ሕክምናና እንክብካቤ የሚረዱ አምስት ማዕከላትን መክፈቱን ገልጿል። በመጪዎቹ ሰሞናት ደግሞ ተጨማሪ አምስት ይከፍታል። ይህ ሁሉ ውድ ነው። 179 ሚሊዮን ዶላር ያስፈልገዋል። ከፍተኛ ኮሚሽነሩ እስካሁን ከለጋሾች ያገኘው አሥራ አንድ ከመቶውን ብቻ ነው። ከመፈጠሯ በፊትና ከወልደቷም ወዲህ በሰላም ለማደር ያልታደለችው ደቡብ ሱዳን በግጭቶች፣ በጎርፎች፣ በአንበጣ መንጋ፣ በበሽታዎች፣ በሌሎችም የተፈጥሮም የሰውም ችግሮች እየተዋከበች ትገኛለች። ጦሷ ለጎረቤቶቿ ሁሉ ሲተርፍ ኖሯል። አሁንስ ቢሆን በብዙዎች ዘንድ ጥያቄ እያስነሳ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ከብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ጋር ባደረጉት ቃለ መጠይቅ የዓለም መሪዎች ኮቪድ-19ን ለመታገል በተባበረ መልክ ለመስራት አለመቻላቸው ትራጀዲ ነው ማለት ያሳዝናል ብለዋል። እያንዳንዳቸው ሀገሮች የየራሳቸው አሰራርን፣ ፖሊሲንና ስትራቴጂን ብቻ በመጠቀማቸው ለቫይረሱ መዛመት አመችቷል ሲሉ አንቶኒ ጉተሬሽ ነቅፈዋል። ኮሮና ቫይረስን በመታገል በኩል አመራር እንደሌለን ግልጽ ነው በማለትም ዋናው ጸሐፊ አስገንዝበዋል። ቁልፍ የሆኑ ሀገሮች ተባብረው ቫይረሱን ለመታገል የጋራ ስትራቴጂ እንዲያወጡና መላ የዓለም አቀፍ ማህበረሰብን እንዲያስተባብሩ ጉተረሽ ጥሪ አቅርበዋል። ቫይረሱ በሚያሳድረው ጉዳት ምክንያት ከዓለም ወደ አምስት ሚሊዮን የሚሆነው ሕዝብ በያዝነው ወር ማብቂያ ላይ ወደ ድህነት ኑሮ ለመግባት ይገደዳል ይላል የተባበሩት መንግስታት ድርጅት ግምገማ። የቫይረሱን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ላይ ባወጣው አሃዝ መሰረት ዩናይትድ ስቴትስ በቫይረሱ በሽተኞችና በሙታኑ ብዛት ከዓለም ቀዳሚ ቦታ ይዛለች። በሀገሪቱ ከአንድ ሚሊዮን በላይ የኮቪድ-19 በሽተኞች እንዳሉ፣ ከ63 ሺህ በላይ እንደሞቱ የጆንስ ሆፕኪንስ ዩኒቨርሲቲ አሃዝ አመልክቷል። የአሜሪካ አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ፣ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ፣ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ሚያዝያ 23 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ አትቪዮ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ከኮቪድ-19 ጋር በተያያዘ የሰራተኞችን ደህንነት ለመጠበቅ የኮቪድ-19 የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የተባለ አሰራር ተግባራዊ የተደረገ መሆኑን የኢትዮጵያ ሰራተኛና ማኅበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስትሯ ዶክተር ኤርጌጎ ተስፋዬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የዜጎችን የስራ ዋስትና ለማስጠበቅ በዚህ አስከፊ ጊዜ ከስራ እንዳይሰናበቱ የሚያግዝ እንቅስቃሴ እየተደረገ መሆኑንም አብራርተዋል። ሊባኖስን ጨምሮ በተለያዩ የመካከለኛው ምስራቅ አገሮች አጣብቂኝ ውስጥ የሚገኙ የኢትዮጵያ ዜጎች ባሉበት ሆነው እንዲታገዙ ለማድረግ የሚካሄደው ዝግጅት እየተጠናቀቀ መሆኑንም ሚኒስትሯ ጨምረው አስረድተዋል። በዓለም ለአንድ መቶ ሰላሳ አንደኛ ጊዜ በኢትዮጵያ ደግሞ ለአርባ አምስተኛ ጊዜ የሚከበረውን ዓለም አቀፍ የሰራተኞች ቀንን ምክንያት በማድረግ ሚኒስትሯን ያነጋገራቸው ዘጋቢያችን እስክንድር ፍሬው ነው። ወደ ቃለ ምልልሱ በጣም አመሰግናለሁ ስለ ጊዜዎች፣ ዶክተር ኤርጎቤ ተስፋዬ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስትር። እንግዲህ ዛሬ የዓለም አቀፍ የሰራተኞች ቀን ነው። እርሶም እለቱን አስመልክተው ባስተላለፉት መልእክት በተለይ ሩት ከኮቪድ አስራ ዘጠኝ ጋር በተያያዘ ስላለ የሰራተኞች ደህንነት ጉዳይ ነው። ምን አይነት እርምጃዎች እየተወሰዱ ነው? ከዛ አንጻር ዶክተር እርጎጌ ለምሳሌ የሶስትዮሽ ፕሮቶኮል የሚባል ማውጣታችሁን ገልጸዋል በመልእክቶች ላይ የሰራተኞች የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የሚል ከሱ ጀምሩ ላይ ጠቅላልካለ። እሺ አመሰግናለሁ እስክንድር። በቅድሚያ ሁሉንም የኢትዮጵያ ሰራተኞች እንኳን ለዓለም አቀፍ የሰራተኞች ቀን በሰላም አደረሳችሁ አደረሰ ማለት ይፈልጋለሁ። ይህንንም ፈተና ለመወጣት እንዲቻል በድም ደገለጽከው የሶስትዮሽ የስራ ቦታ ምላሽ ፕሮቶኮል ተዘጋጅቷል። ከዚህ ፕሮቶኮል ጋር ተያይዞ ያሉ ሁለት መሰረታዊ ጉዳዮች አሉ። አንደኛው በስራ ቦታ ላይ የኮቪድ ወረርሽኝን ከመከላከል አንጻር ከአሰሪው ምን ይጠበቃል፣ ከሰራተኛውስ ምን ይጠበቃል የሚል በዝርዝር የተቀመጠ አለ፣ እንደ መንግስትም የምንሰጠው ምላሽ ጨምሮ። ሁለተኛው ዋነኛው መሰረታዊ ጉዳይ ደግሞ የስራን ቦታ አስተዳደርን በተመለከተ በእንዴት መልኩ መኬድ አለበት ተብሎ፣ በተለይ እንደሚታወቀው በአሰሪና ሰራተኛው አዋጅ ላይ የተቀመጠ ስራ አስተዳደር አለ፣ ህግ አለ። ከዛ በላይ ደግሞ ከፍ ብሎ ማህበራዊ ኃላፊነትን በመወጣት ረገድ አሰሪውን፣ ሰራተኛውን ምን ሊያደርግ ይገባል የሚሉ ዝርዝር ነጥቦችን የያዘ የስራ ቦታ ምላሽ ፕሮቶኮል ነው የወጣው። ይህ ፕሮቶኮል እንደሚታወቀው በአስቸኳይ ጊዜ አዋጁም ላይ በተደነገገው መሰረት በዚህ የቀውስ ወቅት አሰሪውም ሰራተኛውን ተደጋግፎ ከመንግስት ጋር አንድ ላይ ሆኖ ስራውንም ሰራተኛውንም ማሻገር እንዲችል እና ይህንን ጊዜ አልፈን የሚመጣውን ብሩህ ጊዜ ደግሞ ለማየት ከዚሁ ትብብርና መደጋገፍ እንደሚያስፈልግ የተቀመጠበት ለበሽታው ከመጋለጥ በተጨማሪ ተጋላጭ እንዳይሆኑ ጥንቃቄ ከማድረግ በተጨማሪ ሰራተኞችን የስራ ዋስትናቸውን የኢኮኖሚ ዋስትናቸውን ማረጋገጥን ግግም ሊገባ እንደሚገባው ይታወቃል። ከዚህ አንጻር ደግሞ የተለያዩ ችግሮች እየገጠሙ እንደሆነ ይገለጻል። ለምሳሌ በአገልግሎት ሰጪው ዘርፍ ተሰማርቶ ያሉ ሰራተኞች ከስራ ባይሰናበቱም ግን ቤት ለመዋል መገደዳቸው ለምሳሌ ሆቴሎች በመዘጋታቸው በመቆማቸው የሚፈጠሩ ችግሮች አሉ። ለምሳሌ ያ ማህበር የአዲስ አበባ ሆቴሎች ማህበር ባስጠናው ጥናት በስሩ ካሉት አንድ መቶ ሰላሳ ሆቴሎች ሰማንያ ስምንት በመቶ ያሉ ሙሉ በሙሉ አልያም በከፊል ሊዘጉ እንደሚችሉ ጠቁሟልና። እነዚህ እነዚህ አይነት ሰራተኞችን በምን መልኩ ነው የምትደርሷቸው? ምን አይነት የመፍትሄ አቅጣጫ ስነው በመንግስት በኩል የተቀመጠው? እንግዲህ ቅድም እንዳልኩት ፕሮቶኮል ውስጥ አንድም የአሰሪና ሰራተኛን የስራን አስተዳደር በተመለከተ የተቀመጠው፣ እንደሚታወቀው ይህ ወረርሽኝ በስራው ዓለም ላይ ከባድ ተጽዕኖ ያስከትላል። በተለይ ደግሞ በተወሰኑ ሴክተሮች ላይ አሁን አንተ እንደገለጽከው በሆቴል ኤንቱሪዝም ከዛ በተጨማሪ በአበባ እርሻ ላይ እንደዚሁም ደግሞ በጨርቃጨርቅ ኢንዱስትሪዎች ላይ ከፍተኛ ኪሳራን እያስከተለን ያለ ይህንን እንግዲህ እንደ መንግስት አሰሪውንም ለመደገፍ ስራውንም ለማቆየት የሰራተኛውንም የስራ ዋስትና ለማስጠበቅ የተወሰዱ ሰፋፊ እርምጃዎች አሉ። በተለይ ለአሰሪው የብድር አቅርቦትን በተመለከተ ታክስ ኤግዘምት ማድረግን እንደዚሁም ደግሞ የወለድ እፎይታን በመስጠት ስራውን ማቆየት እንዲችልና አሰሪውም ሰራተኛውን ደግፎ በፕሮቶኮሉም እንደተቀመጠው የተለያዩ ደረጃዎችን ጠብቆ የዓመት ፈቃድ ከመስጠት ጀምሮ እስከ ኔጎሽዬት በማድረግ በመወያየት የሶሻል ዲያሎግን በማስቀደም ደሞዝ እና ጥቅማጥቅሞችን መቀነስ የከፋ ከሆነም ደግሞ በስተመጨረሻው ፕሮቶኮሉም ላይ እንደተቀመጠ ጥናት ተደርጎበት በተለይ አዋጁ ላይ ደንቡም ላይ በትክክል ተቀምጧል። ከኛ ሚኒስቴር መስሪያ ቤት ጋር በመመካከር እንደዚሁም የአሰሪውና የሰራተኛው ኮንፌዴሬሽኖችን በማማከር ሊወሰኑ የሚገቡ እርምጃዎች ሊኖሩ እንደሚችሉ ተቀምጧል። አሁን በፕሮቶኮሉ ላይ የመጨረሻ ሪዞሉሽን ሊሆን ይችላል ወይም መፍትሄ ሊሆን ይችላል ተብሎ የተቀመጠው ብድር በመስጠት ለሰራተኛው በጣም ሴክተሩ የተጎዳና ሰርቫይቭ ማድረግ የሚያቅተው ወይም ደግሞ መቆየት ስራውን ማቆየት የሚያቅተው ከሆነ ለሰራተኛው ብድር በመስጠት እንደዚሁም ስራው በሚጀመርበት ወቅት ሰራተኛው ወደ ስራው እንደሚመለስ መተማመኛ ደብዳቤ በመስጠት ይህንንም ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በመነጋገር በመመካከር ሊፈጸም እንደሚገባ አስቀምጧል። ከዚህ ውጭ እንደሚታወቀው ቶታል ሎክዳውን አይደለም ኢትዮጵያ ውስጥ ያለው። ስራዎች እየተሰሩ ስለሆነ የሰራተኛን በፈረቃ ማሰራት ቅድም እንደገለጽኩትም የአመት እረፍታቸውን የዚህን አመት በተጨማሪም ቀጣይ ያለውንም አመት ረፍት እንዲወስዱ በማድረግ እያንዳንዱም ደረጃ በደረጃ ይህ ሊፈጸም እንደሚገባ ተቀምጧል። ነገር ግን ይህ ሲባል ቅድም እንደጠቀስኩት የሆቴል ኢንዱስትሪ ወይም ሌሎች ሴክተሮች የተጎዱት ሴክተሮችን የሚመለከት ነው። ከዛ ውጭ ግን ምንም እንኳን የኮቪድ አስራ ዘጠኝ ወረርሽኝ መጥፎ ሁኔታዎችን በስራ ላይ የፈጠረ ቢሆንም ለአንዳንድ ሴክተሮች ደግሞ የተሻለ እድልም ፈጥሯል። ይህንንም አይተናል። እነዚህም ጭምር ናቸው እንግዲህ ሰራተኛን ለመቀነስ የሚጠይቁት። ስለዚህ አሳውቆ ተፈትሾ የሚደረግ እርምጃዎች ሊሆን ይገባል። እስክንድር ፍሬው ከኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዶክተር ኤርጌጎ ተስፋዬ ጋር ያደረገው ቃለምልልስ አላበቃም። ክፍል ሁለቱን በሁለተኛው አጋማሽ ይዘንላችሁ እንመለሳለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሶማሌ ክልል ዛሬም በኮሮና ቫይረስ የተያዙ ሰዎች ተገኝተዋል። እስካሁን በክልሉ ቫይረሱ የተገኘባቸው ስድስት ሰዎች ሁሉም የውጭ ጉዞ ታሪክ የነበራቸውና በለይቶ ማቆያ ውስጥ ያሉ ናቸው። ይሁንና በለይቶ ማቆያ ሳይገቡ የድንበር ጥበቃውን አልፈው ከኅብረተሰቡ ጋር የተቀላቀሉ አሉ ሲሉ ነዋሪዎች ስጋታቸውን ለቪኦኤ አጋርተዋል። የክልሉ መንግስት በበኩሉ ከፌዴራል መንግስት ጋር በመተባበር አስፈላጊውን ጥበቃ እያደረገ መሆኑን ገልጾ ይሁንና ከድንበር ስፋቱ አንጻር ክፍተቶች ሊኖሩ ይችላሉ ብሏል። አዲስ ቸኮል ተጨማሪ ዘገባ አለው። ዛሬ ከሰዓት በኋላ የጤና ሚኒስቴር በፌስቡክ ገጹ እንዳስታወቀው አንድ ከፑንትላንድ የመጣና በጅጅጋ ለይቶ ማቆያ ያለ እንዲሁም ሌላ ከኬንያ የመጣና በሞያሌ ለይቶ ማቆያ ያለ ሰው የኮሮና ቫይረስ ተገኝቶባቸዋል። የሶማሌ ክልል ከፑንትላንድ መጥተው በለይቶ ማቆያ ያሉ ዜጎች ምርመራ ውጤት ኮሮና ቫይረስ ያለባቸው መሆኑ ሲረጋገጥ የዛሬው ለሶስተኛ ጊዜ መሆኑ ነው። በአጠቃላይ ቫይረሱ የተገኙባቸው የክልሉ ነዋሪዎች ቁጥርም ስድስት ደርሷል አሁን 1500 ገደማ የሚሆኑ ከጎረቤት ሀገራት የመጡ ዜጎች በክልሉ የተለያዩ ለይቱ ማቆያዎች ውስጥ እንደሚገኙ የክልሉ ጤና ቢሮ ኃላፊ ዶክተር ዩስፍ መሀመድ ይናገራሉ። እነኚህ በለይቱ ማቆያ ያሉ ዜጎች የ14 ቀን ቆይታቸውን ሲያጠናቅቁ አስፈላጊው የጤና ምርመራ እንደሚደረግላቸው ዶክተር ዩሱፍ ይገልጻሉ። በአሁኑ ሰዓት የፌዴራል የጸጥታ ኃይሎች ከክልሉ ጋር በመተባበር በአስቸኳይ ጊዜ አዋጁ ከተፈቀደ ወጪና ገቢ ንግድ በስተቀር ምንም አይነት ድንበር ዘለል የሰዎች እንቅስቃሴ እንዳይኖር ጥበቃ እየተደረገ መሆኑን ኃላፊው ይናገራሉ። ይሁንና ከሶማሊያ፣ ጅቡቲና ኬንያ ጋር ሰፊ ድንበር የሚጋራ የሶማሌ ክልል ዋና ዋና የመግቢያና መውጫ መስመሮችን ካልሆነ ሌሎች መግቢያዎችን ሊቆጣጠር ስለመቻሉ ኃላፊውም የክልሉ ነዋሪዎችም ጥርጣሬ አላቸው። የክልሉ ነዋሪዎች ድንበር አልፈው ወደ ክልሉ የሚገቡ ሰዎች ሲያጋጥሟቸው ወይም ሌሎች ከኮሮና ቫይረስ ጋር የተያዙ ጥያቄዎች ወይም ጥቆማዎች ሲኖራቸው የሚያሳውቁበት ነፃ የስልክ መስመርን ተጠቅመው መረጃ እየሰጡ ናቸው። ሆኖም በምናቀርበው ጥቆማ ላይ ተመስርቶ አፋጣኝ እርምጃ እየተወሰደ አይደለም ሲሉ የክልሉ ነዋሪዎች ለቪኦኤ አስታውቀዋል። ጅግጅጋ ከተማ ነዋሪ ዜሮ ስድስት ቀበሌ እና ሰፈራችን ፓራዳይዝ እርቤት አካባቢ ነው እና እኛ ጥቆማ እንትን ብለን ከከፍተኛ የገቡ ሰዎች ናቸው ደግሞ እዚህ ጋ ላይ እየተገኘባቸው በሽታው ማለት ነው። እና ያንን ኢንፎርሜሽን ስለምናቅ እነም ሰዎች ከዛ ሲመጡ እነዚህ ሰዎች እንዴት ገቡ ኳረንታይን ሳይት ሳይገቡ እንዲቀታ ገቡ ብለን ተጠራጠርና ደወልን የፖሊስ አካልና አምፕላንስ ለባ እነኛ መተው የወስዷቸዋል ብለን ስንጠጡ ገብቶ አናገሯቸውና እንቆያለን አይንቆያለን እዚኛ ማቆያ በቤታችን እናደርጋለን አሉ። እንደዛም እንዴት ይሆናል አንድ ክላስ ውስጥ አስራሁለት ቤተሰብ ቁጭ ብሎ ስንት ቤቱ አንድ አቷ ሰዎቹ አስራ ሁለት አንድ ክላስ እንደዚህ አይነት ኳራንታይን አለ እንደገና ውጭ እየወጡ ልጆቻቸው ከሰው ጋር ወጥተው እየተገናኙ ያሉ ስለ ያ በጣም ውስታችን ፈራ ና ስጋት ኖረብን ና መጥተው እነሱ ያናገሯቸው ሰዎችም ዝም ብለው ጥለሆነ እኛንም ሳያናግሩ እንደገና ደቡላይ ስናናግራቸው አይ አስራ ሶስት ሰው በህገወጭ መንገድ የገቡ አሉ አለ አስራ ሶስት ሰው ገብቶ ራሶስት የሚባል ቀበሌ እነሱ ጋር ሄደዋል ያመጡ ሌሎች የተጠረጠሩ ስለዚህ እነዚህንም መዝግበናል። ከመን ተነሳለን ሲሉ ቁጭ ብለን ጠበቅናቸው። እኛ ግን ሊመጡ አልቻሉ። አሁንም ብቻ ያለ እዛው ቁጭ ብለን እየጠበቅ ናቸው። እነሱ ሳይመጡ ሰዎቹ አደሩ። የውጭ ጉዞ ታሪክ ያላቸው ራሳችንን በለይቶ ማቆያ እናቆያለን ማለት ይችላሉ ወይ? ጥቆማዎች ተቀብሎ ቶሎ ወደ ማቆያ በመውሰድ ረገድም ክልሉ ክፍተት አለበት ለሚለው ጥቆማ ዶክተር ዩሱፍ መሀመድ ምላሽ አላቸው። አይ በመሰረት ደረጃ በአሴ ቤት ይቆያል የሚል በሀገራችን ገና አልተጀመረም። ፕራክቲካልም አደለም እየሰራንበትም አደለም። ከለውች ሀገር የመጣ ኢንፎርሜሽኑን የደረሰን ያው አብዛኛው ግዛ ከተማ ላይ የጀመርነው ቤት ለቤት ዳሰሳም አለ። እንደገና ከቀበሌዎች አስተዳደርና ከማህበረሰቡም ጋር አጠቃላይ የጀመርናቸው ስራዎች አሉ። የደረሱንን ጥቅሞዎች እ እየወሰድናቸው ነ ወደ ተመደበላቸው ቦታዎች እንዲገቡ እያደረግን ነው ት ወደ አራት አምስት ቤተሰቦች አሉ፣ ከፑንትላንድ ቦሳሶ የሚመጡ ስቲል እነሱንም ወስደን ያስገባናቸው ናቸው። እ ለቤት የቆያሉ የሚል ነገር ። እንደ ሀገርም ተጀመረም እኛ እንደ ክልልም ሪፎርም እንዳናደርገው ማለትነች ስለሚከብድ ማለት ነው ማለት ነው። አሁን የደረሰ የጥቆማ ላይ መጀመሪያ ጠቁመናቸው ሊወስዷቸው መጡ። ካናገሯቸው በኋላ ግን እዚሁ እንቆያለን ስላሏቸው ተመልሰው ሄዱ። ከዛ ድጋሚ በነፃ ጥሪ መስመር ደውለን ነገር ናቸው እና ሌሎችም አስራ ሶስት ሰዎች አሉ መጠን እንወስዳለን አሉን። ማታ እስከ ምሽቱ አራት ሳጠበቅን ጠበቅን ሳይመጡ ቀሩ ነው የሚሉት ዜሮ ስድስት ቀበሌ ዛሬ የኮሮና ቫይረስ ስለተገኘባቸው ሰዎች ውጤት ይፋ ያደረጉት የጤና ሚኒስትሯ ዶክተር ሊያ ታደሰ ዜጎች ከኮሮና ቫይረስ ለመከላከል የሚያስችሉ የጥንቃቄ እርምጃዎችን በመውሰድ ራሳቸውን እንዲጠብቁና በፌዴራልና በክልል ያሉ ጥቆማ ወይም ጥያቄ ለማቅረብ የተከፈቱ ነጻ የስልክ መስመሮችን በመጠቀም ሪፖርት እንዲያደርጉ ጠይቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን ላይ መከታተል ለምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አማሪክ ብላችሁ ፈልጉን። ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። ቀጣዩ ዘገባችንም ከኮቪድ-19 ጋር የሚያቆየን ይሆናል። የኮሮና ቫይረስ ዓለም አቀፍ ወረርሽኝ የተቀሰቀሰው ቻይና ከሚገኝ ቤተ ሙከራ መሆኑን በደንብ አምናለሁ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ተናገሩ። ይህ አባባላቸው በከፍተኛ የደህንነት ተቋማቸው ከእሳቸው ቀደም ብሎ ከተሰጠው መግለጫ አለፍ ያለ ሆኖ ታይቷል። የቪኦኤው ስቲቭ ሀርማን እና ጄፍ ሸልዲን ከዋሽንግተን ያጠናቀሩትን ዘገባ ቆንጅታዬ ታቀርበዋለች። ኮቪድ-19 ከቻይናው የውሃን የቫይረስ ምርምር ተቋም መመንጨቱን የሚያሳይ ማስረጃ ከደህንነት ባለስልጣኖቹ አግኝተዋል ወይ ተብለው ለቀረበላቸው ጥያቄ ፕሬዝደንት ትረምፕ ሲመልሱ አዎ አግኝቻለሁ ብለዋል። ዝርዝር ለመናገር ግን እሱን እንድነግራችሁ አልተፈቀደልኝም ሲሉ ነው የመለሱት። ዓለም አቀፉ የኮሮና ቫይረስ ወረርሽኝ ከውሃን መነሳቱን አብዛኞች ሳይንቲስቶች የሚስማሙበት ጉዳይ ነው። ቫይረሱ እንዴት አድርጎ ከእንስሳት ወደ ሰው ተዛመተ በሚለው ጥያቄ ነው ብዛት ያለው መላምት እየጎረፈ ያለው ኮቪድ-19 ሆን ተብሎ የተፈጠረ ቫይረስ ነው የሚለውን መላምት የሙጥኝ ያሉም ብዙዎች ናቸው። ትናንትና መግለጫ የሰጡት የዩናይትድ ስቴትስ የደህንነት ባለስልጣናት ግን ያ መላምት ተቀባይነት የሌለው ሆኖ አግኝተነዋል ነው ያሉት። የብሔራዊ ደህንነት ቢሮ ኦኤንዲአይ ትናንት ባወጣው መግለጫው የኮቪድ-19 ቫይረስ ሰው ሰራሽ እንዳልሆነ ወይም በዘረመል ቅያሬ የተፈጠረ እንዳልሆነ የሳይንቲስቶች ማህበረሰብ በስፋት የሚስማማበት ነው። የዩናይትድ ስቴትስ የደህንነት ማህበረሰብም ይስማማበታል ብሏል መግለጫው። ድምዳሜ ሳይሰጥበት ያለፈው ይልቁኑ የኮሮና ቫይረስ አቀሳቀስ ከቻይናውያኑ ተመራማሪዎች ጋር ግንኙነት ይኖረው ይሆን ለሚለው ጥያቄ ነው ቫይረሱ መሰራጨት የጀመረው ከያዛቸው እንስሳት ጋር በተደረገ ንክኪ አማካይነት ነው ወይስ ውሃን በሚገኝ ቤተ ሙከራ በተፈጠረ አጋጣሚ? በዚህ ላይ ከድምዳሜ ለመድረስ የዩናይትድ ስቴትስ የደህንነት ማህበረሰብ የሚሰነዘሩትን መረጃዎች ሁሉ፣ እንዲሁም የደህንነት ክትትል ውጤቶችን በጥብቅ እየመረመረ ነው ብለዋል። በቻይና መንግስት የሚደገፈው የውሃን የቫይረስ ምርምር ተቋም ቫይረሱ መጀመሪያ የመነጨው ከእናንተ ተቋም ነው የሚለውን ሲያስተባብል ቆይቷል። ብዙዎች ኤክስፐርቶችም ቫይረሱ በአቅራቢያው በሚገኝ የዱር እንስሳት ገበያ ከእንስሳቱ ወደ ሰው ተዛምቶ ነው ሊሆን የሚችለው እያሉ ነው። ፕሬዚደንት ዶናልድ ትራምፕ ግን ቻይና ማስተባበሏ እንዳልተዋጠላቸው በተደጋጋሚ ሲናገሩ ቆይተዋል። ቤጂንግ ግን እና የዓለም የጤና ድርጅትን ወረርሽኙ እንዴትና መቼ እንደተቀሰቀሰ ለዓለም እውነቱን አልተናገሩም ብለው ፕሬዚደንት ትረምፕ ይወነጅላሉ። ብዙ አይነት መላምቶች እየመጡ ነው። የቻይና ባለስልጣናት ቁልፍ የሆኑ ዝርዝሮችን መደበቃቸውን ማቆም አለባቸው ብለዋል ፕሬዚደንቱ። ከተል አድርገውም እስካሁን ቻይና ለእኛ እንደ ነገሩ ግልጽ ልትሆን እየሞከረች ያለች ይመስለኛል ብለዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ጨምሮ ሌሎች የዩናይትድ ስቴትስ ባለስልጣናትም የቻይናን ቁልፍ መረጃዎች የማጋራት ፈቃደኝነት ጥያቄ ያነሱበታል። ሆኖም የውጭ ጉዳይ ሚኒስትሩ ፖምፔዮ ለአንድ የአይዋ ክፍለ ግዛት ራዲዮ ጣቢያ በሰጡት ቃል ፕሬዚደንቱ ቫይረሱ ከየት እንደመነጨ ያሉት ጋር ድረስ ለመሄድ ፈቃደኛ አልሆኑም። ከውሃን የቫይረስ ምርምር ተቋም መነሳቱን አናውቅም። ከእንስሳት ገበያው ይሁን ከሌላ ቦታ የተነሳው መልሱን አናቀውም ነው ያሉት። ለማንኛውም ስለ ጉዳዩ ለድምዳሜ የሚያበቃ ማስረጃ ፈነጠቀም አልፈነጠቀ የትናንቱ የብሔራዊ ደህንነት ዲሬክተር ቢሮ ኦኤንዲአይ መግለጫ አንድ ነገር ጠቆም አድርጎ ያለፈ ይመስላል። ያም የዩናይትድ ስቴትስ የደህንነት ባለስልጣናት ስለ ጉዳዩ ከፊቱ ይልቅ አሁን የተሻለ አረዳድ ያላቸው መሆኑን ነው ከሁለት ሳምንታት በፊት ቪኦኤ ያናገራቸው አንድ የዩናይትድ ስቴትስ የደህንነት ባለስልጣን የደህንነት ተቋማቱ በንቃትና በከፍተኛ ትኩረት እያንዳንዷን መረጃ ምንጥር አድርገው እየተከታተሉ ናቸው፣ እስካሁን ግን በአንድነት የደረሱበት ድምዳሜ የለም ማለታቸው ይታወሳል። ቆንጅትን እናመሰግናለን ወደ ተከታዩ በተከታዩ መሰናዶ ወደ ፈረንሳይ ነው ሰዳችሁ ፈረንሳይ በጸረ ኮቪድ-19 ወረርሽኝ ትግሉ ግንባር ቀደም ላይ የተሰለፉትን የጤና ሰራተኞች እያመሰገነችና አክብሮቷን እየገለፀች እንዲሁም እያበረታታች ትገኛለች በዚያው መጠን ደግሞ ወረርሽኙ በሀገሪቱ የጤና ጥበቃ ስርዓት ውስጥ ስር የሰደደውን የእኩልነት መዛባት ገሀድ እያወጣ ነው ሊሳሽ ላይን ከፓሪስ ለቪዮ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች ዶክተር ናፊሳ ላክዳራ ና ባለቤታቸው ዶክተር ሬድዋን ቡሃሊላ በጸረ ኮቪድ-19 ውጊያ ግንባር ላይ ተሰልፈው ደክመው ውለው ነው ቤታቸው የሚገቡት። የዋሉበት ልብሳቸው በቫይረሱ ተበክሎ ሊሆን ስለሚችል ወዲያው ላልቀው ማጠቢያ ውስጥ ይጨምሩና የቤት ስራ ደግሞ ይጠብቃቸዋል። ትምህርት ቤቶች ተዘግተው ቤት የዋሉ ልጆች ስላሉ መላመላ ብለው አብልተው ያስተኙና ከዚያ በኋላ ጎናቸውን ያሳርፋሉ። ሳምንት ሙሉ ይኸው ነው። ግድ የለም ለትንሽ ጊዜ ነው የሚሉትም አይደለም። 23 ሺህ ዜጎቿን በኮሮና ቫይረስ ያጣችው ፈረንሳይ ከወረርሽኙ ጋር አንገት ለአንገት እንደተናነቀች ነችና አልጄሪያ የተማሩት ሁለቱ ሐኪሞች እንደ ፈረንሳዮቹ ባልደረቦቻቸው ሁሉ ራሳቸውን ለቫይረሱ አጋልጠው ነው የሚሰሩት። ለልፋታቸው፣ ለአደጋ ለመጋለጣቸው የሚከፈላቸው ግን ከነሱ ያነሰ ነው፣ እጅግ በጣም ያነሰ። ስራችንን እናከብራለን፣ ታካሚዎቻችንን እንወዳለን የሚሉት ከፓሪስ ወጣ ብሎ በሚገኝ ሆስፒታል የማዋለድና የማህፀን ሕክምና ልዩ ሐኪሟ ዶክተር ላክዳሪ የጤና ስርዓቱ ግን ብልሹ በመሆኑ መሻሻል አለበት ብለዋል። ይሄ ብሶት የእሳቸው ብቻ እንዳልሆነም ይገልጻሉ። ፈረንሳውያን በዚህ ዓለም አቀፍ ወረርሽኝ ወቅት እየለፉላቸው ያሉትን የህክምና ባለሙያዎች ያመሰግናሉ። በየምሽቱ ከየተከተቱበት መኖሪያቸው በመስኮት ብቅ እያሉ እያጨበጨቡ፣ እየዘመሩ ያበረታቷቸዋል። በዚያው ልክ ደግሞ ይህ ወረርሽኝ በፈረንሳይ የጤና ስርዓት ውስጥ ለረጅም ዓመታት ስር ሰዶ የኖረውን የተንጋደደ አሰራር እያጋለጠ ነው። ከአውሮፓ ውጭ የሰለጠኑ ባለሙያዎች ከባልደረቦቻቸው እኩል አይከፈላቸውም። እኩል የስራ ዋስትናም የላቸውም። እንደ ፈረንሳውያኑ ፈጥነው የስራ እድገት አያገኙም። በቅርቡ የቀድሞ የፈረንሳይ የጤና ሚኒስትር በርናርድ ኩችነርን ጨምሮ በርከት ያሉ የጤና ዘርፍ መሪዎች ለሀገሪቱ ጠቅላይ ሚኒስትር ኤድዋርድ ፌሊፔ በላኩት ደብዳቤ በአሁኑ ወቅት በሀገሪቱ ስራ ላይ ያሉት አምስት ሺህ የሚሆኑ አውሮፓ ተወላጅ ያልሆኑ የሕክምና ሰራተኞች በጤና ስርዓት ውስጥ በትክክል እንዲካተቱ አሳስበዋል። እነሱ ባይኖሩ ወረሽኙን ለመዋጋት አቅም ባልነበረን በሚል ርዕስ የተጻፈው ይህ የአቤቱታ ደብዳቤ ከ40ሺህ በላይ የድጋፍ ፊርማ አሰባስቧል። የማህጸን ሐኪሟ ከሚመጡት ታካሚዎች ውስጥ ብዙ በኮሮና ቫይረስ የተጠቁ አጋጥመውኛል። ራሴን ለቫይረሱ አጋልጬ ነው የምሰራው። ነገር ግን የምሟገተው ለእኔ ብቻ ሳይሆን እንደ እኔው አይነት ሁኔታ ውስጥ ላሉት የውጭ ሀገር ተወላጅ የሆኑ ብዙ ሺ ፋርማሲስቶች አዋላጆች እና ሌሎችም የጤና ባለሙያዎች ጭምር ነው ብለዋል ባለፈው አመት የወጣ አንድ ህግ ሁኔታውን እንደሚያሻሽል ይጠበቃል ገና ሙሉ በሙሉ ስራ ላይ አልዋለም አዲስ በወጣ የመንግስት ደንብ መሰረት የጤና ተቋማት በዚህ የወረርሽኝ ወቅት የውጭ ሀገር ተወላጅ ሀኪሞችን እንዲቀጥሩ ነገር ግን ለዝቅተኛ የአስተዳደር ስራዎች ብቻ እንዲመድቧቸው ነው የፈቀደው ሌላው አልጄሪያ ተወላጅ የፋርማሲ ዶክተር ፋሪድ ሲማኒ በሳይንሳዊ ምርምርና በመድኃኒት ቅመማ ዶክትሬታቸውን ያገኙት እዚያው ፈረንሳይ ውስጥ ነው። ነገር ግን የመጀመሪያ የሕክምና ድግሪያቸው ከአልጄሪያ በመሆኑ በውጭ ሀገር በሰለጠነ ባለሙያነት ተፈርጀው ከባልደረቦቻቸው ያነሰ እንደሚከፈላቸው ነው የሚናገሩት። በሙያችን በእውቀታችን እንከበራለን፣ የኮቪድ-19 ታማሚዎችም እምነታቸውን ጥለውብናል ያሉት ዶክተር ሳማኒ በአሁኑ ሰዓት ለሰላሳ ሰባት የፓሪስ አካባቢ ሆስፒታሎች የህክምና አቅርቦት ክፍል ኃላፊ ናቸው። በዚህ ዓለም አቀፍ ወረርሽኝ ወቅት እጅግ ተፈላጊ የሆኑ አቅርቦቶችን አንዳንዴም ከዓለም ዙሪያ አስሰው የማቅረብ ስራ ላይ ተጠምደው ነው የሚገኙት። ዞሮ ዞሮ ስራዬ ደስታ ይሰጠኛል፣ ህዝቡን በየምሽቱ እውቅና ሰጥቶ ያመሰግነናል፣ ያበረታታናል። መንግስት ግን ቢሮክራሲውን ማሻሻል አለበት ብለዋል እንደ እኔ ባሉ የውጭ ተወላጅ ባለሙያዎች ባይሆን ኖሮ ፈረንሳይ ይህንን ዓለም አቀፍ ወረርሽኝ መቋቋም ባልቻለች ነበር ሲሉም አክለዋል። ቆንጅ ታየንና ዘገባውን ያደረሰችንን ሌሳሽ ላይንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን የፕሮግራም ማሳሰቢያ አለን።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 ጎረቤቶች ሆናቸው ባልደረቦች ሆናቸው አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders at voanews.com. V O A L E A D E R S at voanews.com. ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኘዎታል። በዚህ ሁሉ ውስጥ ሁላችንም

ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩና ቀደም ሲል ወደ ገታ ነው ቃለ ምልልስ እንለፍ። በዓለም ለአንድ መቶ ሰላሳ አንደኛ ጊዜ በኢትዮጵያ ደግሞ ለአርባ አምስተኛ ጊዜ የሚከበረውን ዓለም አቀፍ የሰራተኞች ቀንን ምክንያት በማድረግ ዘጋቢያችን እስክንድር ፍሬው ከሰራተኛና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዶክተር ኤርጌጎ ተስፋዬ ጋር የጀመረውን ቃለ ምልልስ አንደኛ ክፍል በእለቱ አብይ ረሳችን አስደምጠናችሁ ነበር። ክፍል ሁለቱ ደግሞ ቀጥሎ ይቀርባል። እንቀጥልና ቃለ መጠየቃችንን እንግዲህ የዓለም የሰራተኞች ቀን ነው። ስለ ሰራተኞች ነጋገርን ያለ ነው። አሁን ደግሞ በተለይ በመካከለኛው ምስራቅ ያሉ ኢትዮጵያውያን ስላሉበት ሁኔታ ጠቅለል ያለ መረጃ እንዲሰጡኝ ነው። አገራቸው መመለስ እየፈለጉ የአውሮፕላን አገልግሎት ባለመኖሩ የኮሮና ወረርሺ በመስፋፋቱ አጣቂኝ ውስጥ የሚገኙ በርካታ ኢትዮጵያውያን እንደሚገኙ ይታወቃል። ለምሳሌ ሊባኖስ ቤሩት የሚገኙ ኢትዮጵያውያን እዛች ሀገር በተፈጠረው የኢኮኖሚ ችግር ምክንያት ከኮሮናም በፊት ከስራ እየተፈናቀሉ እንደነበረ፣ አሁን ደግሞ በቫይረሱ ምክንያት የበለጠ ችግር ውስጥ እንደሚገኙ ለአእምሮ ችግር እየተዳረጉ የሞቱ ሁሉ እንዳሉ ሪፖርቶች እየደረሱ ነው። እኔ እንኳን አሁን ከትናንት ወዲያ የተወሰኑትን አናግሬያለሁ በስልክ። እና ምንድን ነው እናንተ ያላችሁ መረጃ የእነሱን ስደንነት ከማስጠበቅ ወደ ሀገራችን መለስ አንጻርና በውጭ ሀገር ያሉ ደግሞ በስደት ላይ ያሉ ሰራተኞች በተመለከተ ከውጭ ጋር በመሆን እየሰራ ያለው ስራ አለ በተለይ በቅርቡ እንደሚታወቀው ከሳውዲ አረቢያ እና ከተባበሩት አረብ ኤምሬትስ እንደዚሁም ደግሞ ከጎረቤት ሀገራት ከጅቡቲ፣ ኬንያ ዲፖርት ተደርገው የመጡ ዜጎች ወደ ከስምንት ሺህ በላይ የሚሆኑ ወደ ዘጠኝ ሺህ የሚጠጉ ተመላሽ ከስደት ተመላሾች አሉ። ይህንን ማኔጅ ማድረግ በራሱ በጣም ከባድ ነበር። በዚህ ወቅት ከዓለም የስደተኞች ድርጅት ጋር በመተባበር እንደገቡ ወደ ማህበረሰቡ እንዳይቀላቀሉ፣ ምክንያቱም ከበሽታው ነፃ መሆናቸው መረጋገጥ መቻል ስላለበት በተዘጋጁ ኳረንቲን፣ በተለይ ከጅቡቲ ዲፖርት የተደረጉት በድሬዳዋ ባዘጋጀነው ኳረንቲን ድሬዳዋ ዩኒቨርሲቲም እንዲቆዩ ተደርጎ ጤናቸው ተመርምሮ ወደ የመጡበት ክልል እንዲመለሱ ተደርጓል። አዲስ አበባም እንደዚሁ ከሶስት ሺህ በላይ የሚሆኑት አዲስ አበባ በሚገኙ የተለያዩ የኳረንቲን ቦታዎች እና የጤና ምርመራ ተደርጎላቸው ወደ የአካባቢያቸው እንዲመለሱ የማድረግ ስራ ከዓለም የስደተኞች ድርጅት ጋር እየሰራን ነው። ተባብን የእኛም ሴት ጋሮች የሚመለከታቸው በጋራ በመሆን ከጤና ጥበቃ ሚኒስቴርም ጋር ይህ በጣም ስራዎችን ውስብስብና አስቸጋሪ ያደረገብን ስለዚህ ከመንግስታት ጋር በመነጋገር በዚህ ጊዜም የዓለም የጤና ድርጅትም እንዳወጣው ማሲቭ ዲፖርቴሽን አይፈቀድም። ሰፊ የሆነ የህዝብ ሙቭመንት ባለ ቁጥር ስርጭቱን በዛው ልክ ስለሚሆን አገራት ሁሉም በዚህ ጊዜ እንደዚህ አይነት ትልቅ የሆነ የስደተኞችን መመለስ ስራ እንዳይኖር የዓለም የተባበሩት መንግስታት ድርጅትም እንደዚሁም ደግሞ የኢትዮጵያ መንግስት ከመንግስታቱ ጋር በመነጋገር እንዲቆም ሆኗል። አሁን ግን ዋናው ትልቁ ችግር ደግሞ ቅድም እንዳነሳኸው በየሀገራቱ ሆነው ከስራ ውጭ በተለይ በህገ ወጥ መንገድ ሄደው በህገ ወጥ መንገድ ስራ እየሰሩ ያሉ ዜጎች ከፍተኛ ችግር ላይ እንዳሉ እናውቃለን። ይሄንን ዝም ብለን ማየት አንችልም፣ ዜጎቻችን ናቸው። አሁን ያለው የወረርሽኝ ሁኔታ ደግሞ ሁሉንም አለም የሚያጠቃው ስለሆነ አገራቱም ተቸግረዋል። ስለዚህ የዓለም የስራ ድርጅት ጋር ከአይሎ ጋር በመተባበር እዛው ሆነው የሚረዱበትን መንገድ ነው እየፈለግን ያለን። ኦልሞስት ስራዎችን እየሰራን እየጨረስን ነው። የውጭ ጉዳይ ሚኒስተርም የኛ ኤምባሲዎች ከመንግስታቱም ጋር በመነጋገር እዛው የሚቆይበትን ሁኔታ እንዲያመቻቹ የዓለም የስራ ድርጅትም አብረን ተባብረን ሪሶርሶችን ሞቢላይዝ በማድረግ እዛው እንዳሉ በተለይ በሶስት ሀገራት ላይ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ እና በሊበነን ያሉ ዜጎቻችንን እንደዚሁም ደግሞ ተጨማሪ ሌሎቹንም እያሰብን ያለ ነው። በቅርብ ጊዜ ስራውን እንጨርሳለን ብለን ተስፋ እናደርጋለን። ገና ንግግር ላይ ናችሁ? የተደረሰበት ድምዳሜ የለም። ኢትዮጵያውያኑ በዛው የሚረዱበትን ሁኔታ ከማመቻቸት አንጻር ስራውን ኦልሞስት ጨርሰ ነዋል። በቅርብ ጊዜ የሚረዱበት ስርዓት ይዘረጋል። በምን መልኩ ነው? አሁን ለምሳሌ የገንዘብ እርዳታ ከሆነ የምናደርግላቸው አንዳንዱ ኮምፕሊት ሎክዳውን ስለሆነ ምናልባት ገንዘብ የሚያገኙበትም ሲስተም መታወቅ መቻል አለበት። ኢንካይንድ ወይም ደግሞ በአይነት ሰፖርት የሚደረጉ ከሆነም ያ በደንብ መታየት አለበት። ለዛ ነው እነዛን ነገሮች እያጠራን ነው። የዓለም የስራ ድርጅት ግን ኦንቦርድ መጥቶ ከኛ ጋር እየሰራ ለመደገፍ ኢትዮጵያ ውስጥስ ቢሆን ከስራ ያልተፈናቀሉም ነገር ግን የስራቸው ጸባይ በየቀኑ በመሄዳቸው ምክንያት ገንዘብ እንዲያገኙ የሚያደርጋቸው በሆቴል ዘርፍ በአገልግሎት ሰጪ ዘርፉ በአጠቃላይ ማለት ነው በሬስቶራንት በኮንስትራክሽን ዘርፍ በሌሎችም አነስተኛ ንግድ ስራዎች የተሰማሩ ሰዎችን ምን ልታደርጉላቸው ነው ያሰባችሁት ግልጽ ባለ መንገድ ለምሳሌ በየቤታቸው እንዳሉ ችግር እየገጠማቸው እንደሆነ ይታወቃል እና ምንድን ነው ለእነሱ የታቀደው ነገር ምን ያህሉንስ ትደርሳላችሁ? ቅድም እንዳልኩ ወደ አንድ ነጥብ ሶስት ሚሊዮን የሚሆን ስራ አደጋ ውስጥ ከዛ በላይ ሊሆና ቁጥሩን በትክክል ባልገልጸው ግን ከዛ በላይ የሚሆን ስራ አደጋ ውስጥ ሊሆን እንደሚችል አጥንተናል። እነዚህን ሴክተሮች ይጨምራል ማለት ነው። ከዚህም አልፎ ምን ያህል ጎዳና ላይ ኑሮና ሕይወታቸውን ያደረጉ ዜጎች ሊጠቁ እንደሚችሉ እነሱንም ከግምት በማስገባት ሰፖርት ማድረግ መደገፍ እንዳለብን ከዛ በተጨማሪ ደግሞ አሁን የስደት ተመላሾችንም ጨምሮ ሪሃብሊቴሽን ያስፈልጋል። ምክንያቱም ያለ ስራ ነው ወደ ቤተሰባቸው መቀላቀላቸው አንድ ነገር ቢሆንም የሚኖሩበት ደግሞ ያስፈልጋል። እነሱንም ጨምሮ አሁን በየቀኑ በየዕለቱ እየወጡ እየሰሩ የሚገቡ በዚህ ምክንያት ግን ስራቸው ሊቋረጥ የሚችለውንም ከዚህ በፊት ደግሞ በሴፍትኔት ፕሮግራም በቀጥታ ድጋፍ የሚያገኙ የማህበረሰብ ክፍልም እንደዚሁም ደግሞ በፐብሊክ ወርክ ወይም ደግሞ በልማት ስራ ላይ ተሳትፈው አሁን ግን በዚህ ወረርሽኝ ምክንያት ወጥተው መስራት የማይችሉትን እነዚህን ሁሉ ያጠቃለለ እቅድ ነው ያለው እንግዲህ በአትናሽናል ሌቭል የተሰራው ለዚህ ቀጥታ ልናደርግላቸው ያሰብ ነው ይሄ ወረርሽኝ እስከሚያልፍ ድረስ በተለይ እስከ ሶስት ወር ድረስ የቀጥታ ድጋፍ የሚያገኙበትን ስርዓት መዘርጋት አንዱ ነው ማለት ሌላው ቅድም እንደጠቀስኩት አሰሪዎች ሰራተኞችን ይዘው መቀጠል የሚችሉበትን ስርዓት ደግሞ ዘርግቶ እነሱም ሰራተኞቻቸውን ሪቴን ማድረግ የሚችሉበትን ሁኔታ መፍጠር ነው። ስለዚህ ሁለቱንም አማራጮች መንግስት እያየ እየሰራ ይሄድ። አንዲት ለምሳሌ በአንድ ሬስቶራንት፣ በአንድ ሆቴል ውስጥ በመስተንግዶ ሰራ የነበረች ሆቴሉ የተዘጋ እናት በቤቷ የተቀመጠች በየዕለቱ በምታገኘው ቲፕ ትኖር የነበረች እንደ አይነት ነገር ይመለከታታል። በምሳሌ እንግለጸው ብዬ ነው። በዚህ መንገድ በየቤታቸው ያሉ አሁን መስተንግዶ በትልልቅ ሆቴሎች ያለውን ወይም አነስተኛ ሆቴሎች፣ መካከለኛ ሆቴሎች ያለውን ጠቀስን እንጂ ሌሎች የስራ ዘርፎች ሊመለከት ይችላል እና እነዚህ እነዚህ አሁን ምን ተስፋ ሊያደርጉ ይችላሉ? ከዚህ አሁን ከያዛችሁ እቅድ አንጻር፣ በሁሉም ክልሎች ባሉ መዋቅር በዚህ አደጋ ላይ ሊወድቁ የሚችሉ ዜጎች እያንዳንዱ የምዝገባ ስርዓት ማድረግ ተጀምሯል። በየቀበሌው በየወረዳው ምዝገባ ተደርገው ተለይተዋል። ለምሳሌ ብንወስድ አሁን በአማራ ክልል እስከ ከአምስት መቶ ሺህ በላይ የሚሆኑ ዜጎች ቅድም እንዳልኩት በስራ ላይ ያሉ ሊሆን ይችላሉ፣ ከስራ ውጭ ያሉ ሊሆን ይችላሉ፣ ኑሮ እና አዳራቸውን ጎዳና ላይ ያደረጉ ሊሆን ይችላሉ። ሁሉንም በዝቅተኛ የኑሮ ደረጃ ላይ የሚገኙ አጠቃላይ የማህበረሰብ ክፍሎች ስንት ናቸው የሚለው እንደየክልሉ ተለይቷል። ስለዚህ በዛው ስርዓት መሰረት ነው በተለየበት ልየታ በተደረገበት ስርዓት መሰረት ይህንን ድጋፍ እንዲያገኙ ይደረጋል። ቀደም ሲል ወደ አነሳሁት ጥያቄ ልመልሰዎት፣ ዶክተር ርጎጌ እንግዲህ በአሰሪና ሰራተኛ አካላት ምክክር የወጣ የኮቪድ-19 የስራ ቦታ ምላሽ የሶስትዮሽ ፕሮቶኮል የሚባል ተግባራዊ እያደረጋቸው እንደሆነ ገልጸዋል ቀደም ሲል እና ይህ ፕሮቶኮል በምን መልኩ እየተተገበረ ነው? ሰራተኛው አሁን ኢትዮጵያ ውስጥ ቅድም እርስዎም እንደገለጹት ኮምፕሊት የሆነ ሎክዳውን ወይም ቶታል ሎክዳውን የለም ከቤት አትውጡ ተብሎ የተዘጋበት ሁኔታ የለም ሙሉ በሙሉ ስለዚህ ስራዎች ያሉበት ሁኔታ አለ ማለት ነው፣ በተወሰነ ደረጃ እና ምን ያህል ደህንነታቸው የተጠበቀ ነው በእናንተ ግምገማ? አሁን ሰራተኞች በዚህ መንገድ ወደ ስራ የሄዱ ሰራተኞች እየሄዱ ያሉ ሰራተኞች በዚህ ፕሮቶኮል አማካኝነት ይህንም ፕሮቶኮል ተግባራዊ እያደረጉ ያሉ ማህበራዊ ኃላፊነታቸውንም በተገቢው መንገድ እየተገበሩ ያሉ አሰሪዎች አሉ። እኔ በዚህ አጋጣሚ ማመስገን እፈልጋለሁ። ከፍ ብለው አሁን የአበባን እርሻ እንደ ምሳሌ ልንወስድ እንችላለን። አጠቃላይ ሴክተሩ በጣም የተጎዳ ነው ነገር ግን ወደ ሰራተኛ ቅነሳ አልሄዱ እንዲያውም ከኛ ጋር መጥተው ተስማምተዋል ሰራተኞቻቸውን ለተወሰነ ጊዜ ያህል ባለው ደሞዝ ይዘው እንደሚቀጥሉ ተመሳሳይ ሴክተሮችም አሉ አንዳንድ ደግሞ ሀላፊነት የጎደላቸው አሰሪዎች አሉ ምንም ሳይሉ ያባረሯቸው ሁሉ እንዳሉ ሰምተናል ይሄንን ግን ምንድን ነው ያደረግነው ከአሰሪ ኮንፌዴሬሽን ጋር ከሰራተኛው ኮንፌዴሬሽንም ጋር በመመካከር ወደ ስራ እንዲመለሱ ተግባብተናል። ስለዚህ አተገባበሩ በአብዛኛው ጥሩ ምላሽ ያለው መሆኑን አይተናል፣ ፈትሸናል። ነገር ግን አንዳንድ ቦታ ላይ ደግሞ ፕሮቶኮሉን ባለመገንዘብ በአብዛኛው በአብዛኛው ፕሮቶኮሉ ምን ይላል እንዴት ነው መተግበርስ ያለበት የሚለው በደንብ ባለመረዳት ይህንንም ተደጋጋሚ መግለጫዎች ሰጥተናል፣ ማብራሪያዎቹን ሰጥተናል በየሚዲያው ያሉ አሰሪዎች እንደገና ተመልሰው በመረዳት ሰራተኞቻቸውን ሪቴን አድርገዋል። ነገር ግን ኃላፊነት የጎደላቸው የሉም ማለት አይደለም። በጣት የሚቆጠሩ ቢሆኑም አሉ። እነዚህ ግን ጥቆማው በደረሰን ጊዜ አጣርተን ይህ ተግባር መፈጸም እንደሌለበት ለፕሮቶኮሉም፣ ለወጣው ሕግም ተገዢ መሆን እንዳለባቸው በማስረዳት ሰራተኞቻቸውን ወደ ስራ እንዲመልሱ የማድረግ ስራ እየሰራ የኮንትራት ሰራተኞችንም ይመለከታል ፕሮቶኮሉ አሁን ያሉ ቋሚ ሰራተኞችን ብቻ ነው የኮንትራት ሰራተኞችንም ይመለከታል። አሁን ዲስከሽን ላይ አንዱም ያለው ይሄ ነው አሁን ለምሳሌ ጡረታቸው የደረሱ ሰራተኞች ይኖራሉ የኮንትራት የስራ ውላቸው የተወሰነ የሆኑ አሉ የስራ ውላቸው የተወሰነ የሆነውን ምን ማድረግ ይቻላል ምክንያቱም የስራ ውሉ ለምሳሌ የሚያልቀው በአሁኑ ጊዜ ከሆነ የአሰሪው እና የሰራተኛው ኔጎሽሽን ያስፈልጋል፣ ማህበራዊ ምክክር ያስፈልጋል ማለት ነው። እንደ ህጉ አግባብ እንደ ፕሮቶኮሉ ከሄድን አያስገድደው። ነገር ግን ማህበራዊ ኃላፊነቱን በምን መልኩ ነው አሰሪው ሊወጣ የሚችለው? ጡረታ የሚወጣ ካለ እንዴት ተደርጎ ነው ሊቻቻል የሚችለው የሚለውን ይህንን በማህበራዊ ምክክሮች ማየቱ የተሻለ ይሆን እንደሆነ በሶስት ዮሽ እየተነጋገርን ዶክተር ኤርጎጌ ተስፋዬ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስትር ከተጣበበ ጊዜ ወጥ ላይ ቀንሰው ለዚህ ቃለመጠይቅ ፈቃደኛ ስለሆኑ በአሜሪካ ድምፅ ሬዲዮ አድማጮች ተመልካቾች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም በዓል ለሁላችን። አመሰግናለሁ በድጋሚ እስክንድር ፍሬውና እንግዳውን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 202 205 9942 በመደወል በውስጥ መስመር 14 ብላችሁ መልእክት ካስቀምጣችሁ ደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን፣ አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት መካከል መከፋፈል አልተፈጠረም ይላሉ የኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ። የስነ ምግባር ግድፈት አሳይተዋል በሚል የታገዱና የተባረሩ የኮሚቴ አባላት መኖራቸውን ግን ጠቅሰዋል። የታገዱና የተባረሩ የኮሚቴው አባላት ደግሞ በሊቀመንበሩ ሀሳብ አይስማሙም። አስቴር ምስጋናው የሁለቱን ወገኖች አስተያየት የያዘ ዘገባ ልካለች። በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ነባር አመራሮች መካከል የተፈጠረው ልዩነት ቀጥሏል። ይህ ይፋ መሆን የጀመረው ቀድሞ በኮሚቴው ውስጥ ምክትል ሊቀመንበር ኋላም የሕዝብ ግንኙነት ኃላፊ ሆነው በማገልገል ላይ የነበሩት አቶ አታላይ ዛፌ መታገዳቸውን ተከትሎ ነው። እሳቸው በቅርቡ ለአሜሪካ ድምፅ ሲናገሩ ተከታዩም ብለው ነበር። የተፈጠረ ነገር አለው እርስ በራሳችን ተነጋግረን እንሰጠዋለን ብለን አስበን አቶ አታላይ እንደሚሉት በኮሚቴው ውስጥ መተካካት በሚል ነባር አመራሮች እየተገፉ ነው። አዲስ ተብሎ የተመረጡትም የሚታመንባቸው አይደሉም ባይ ናቸው። እስከ ሁለት ሰባት ሁለት ስምንት ፒቲሽን የሰበሰቡ በገጠር በከተማው ስራ የሰሩ አብረው እስር ቤት ገብተው ከኛ ጋር ሁመራም፣ ማዕከላዊም፣ እዚህ ጎንደርም ገብተው ያን ዋጋ ከፍለው የወጡ በሙሉ ነባር የሚባል ኮሚቴ ተባሮ ጨርሰው ወጥቷል። አሁን የገቡት በፊት ጊዜ ከወያኔ ጋር የነበሩ በእስር ቤት ያልነበሩ እዚህ ጎንደርም በአቤል ባለበት ወቅት እኛን እያሳደዱ የነበሩ ሰዎች ናቸው። አሁን አባል ሆነው እነሱ ገብተው ነው እንደገና እኛን ገፍትረው እያወጡን ያሉ። ይህ ችግር እየተፈጠረ ያለው በኮሚቴው ሊቀመንበር በኮሎኔል ደመቀ ዘውዱ ምክንያት ነው ይላሉ አቶ አታላይ። ይህን ጉዳይ እየሰራው የቆየ ኮሎኔል ደመቀ ነው ያባረራቸው በሙሉ በሱና በእሱ ኃላፊነት ውስጥ ሰዎች ይዞ ነው ያባረራቸው። ሌላው እኔን ጨምሮ አራት ነባር አመራሮች ተባረዋል የሚሉት ደግሞ ወልቃይ ጠገዴ የአማራ ማንነት አስመላሽ መስራች አባል መሆናቸውን የሚገልጹትና በቅርቡ ከእስር የተፈቱት አቶ መብራቱ ጌታሁን ናቸው። አቶ መብራቱ ከኮሚቴ አባልነታቸው መባረራቸውን ይገልጻሉ። ምክንያቱን ሲያስረዱ አዳዲስ ሀሳቦችን በማንሳታቸው እንደሆነ ይናገራሉ። ቀጥታ ከስራ ወጣ። ምክንያቱ በምንድን ነው? ስራቸውም የሚገለጽ ምክንያት የለም። አሁንም ራሱ ከኮሚቴ ጋር ልዩነት ያለን ከሐምሌ አምስት ሁለት ስምንት ወደዚህ፣ ይህ ጥያቄ የአማራ ህዝብ ጥያቄ ነው። የወልቃይ ጥያቄ አይደለም። የአማራ ህዝብ ጠቅላላ መግባት ነው ያለበት። ይህን ያልኩትን ምክንያት አለኝ። ሐምሌ አምስተኛ ስንታፈን የአማራ ህዝብ ነው የተሰዋ። ይህንን ደግሞ እኛ ብቻ እስከዛ አድርሰነዋል። እዛ ካደረስነ በኋላ ግን የአማራ ህዝብ ሙሉ በሙሉ ጥያቄ የኔ ነው ብሎ ስለተቀበለው የአማራ ወጣት መግባት አለበት። አንደኛ ጥያቄው ልዩነታችን ይሄ ነው። አቶ መብርሃቱ በኮሚቴው ውስጥ አዲስ ተመርጠው በገቡ አባላትም ላይ ጥርጣሬ እንዳላቸው ይናገራሉ። እነዚህ ሰዎች ከአሁን በፊትም ሲጠረጠሩ የነበሩ ሰዎች ናቸው። አሁን ገብተው ያሉ ክልክል ባንላቸው ሲጠረጠሩ የነበሩ ሰዎች ናቸው። ምክንያቱም እኛ እኔም ማላምንበት ወደ እነሱ ማልጠጋ ቤፌሶኩም የተለቀቁ የህዋ ተላላኪ ናቸው ተብለው ቤፌሶኩም ተለቀዋል። ተከለክለ አልልሽም። ስለዚህ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሊቀመንበር ኮሎኔል ደመቀ ዘውዱ ግን በኮሚቴው አባላት መካከል የተፈጠረ ምንም ልዩነት የለም ባይ ናቸው። ይህንን እያስወሩ ያሉት ከኮሚቴው ሕግና ደንብ ውጭ ሲንቀሳቀሱ የተገኙና በስነ ምግባር ግድፈት ከአባልነት የታገዱ ናቸው ብለዋል። በኛ ኮሚቴ በኩል ምንም የተከፋፈለ አልተፈጠረም። እንደዚህ ብሎ የሚያወራ ያው ወይም የኮሚቴው ጠላት ነው ወይም የሕዝቡ ጠላት ነው ብለን ነው የምንወስደው። አቶ የሆነም አቶ መብራት ጌታውም የዲስፕሊን ችግር አላቸው። እውነቱ ይሄ ነው። አቶ አታላይ ዛፌ ከኮሚቴ አባልነት የታገዱትም ከመርህ ውጭ በመንቀሳቀስ ነው ይላሉ ኮሎኔል ደመቀ። አቶ አታላይ ዛፌ ከሁለት ሺ ስምንት በኋላ ከእስር በኋላ ግን አታላይ ዛፌ ሳይሆን እውነት ለመናገር በኮሚቴው የማፍረስ ስራ ነው እየሰራ የቆየ ማለት እንችላለን። ኮሚቴ የሰጠውን ተልእኮም እየተወ ለምሳሌ በጠገዴ ሰልፍ በሁለት ሺ አስር ንግግር እንዲያደርግ ብለን ላክ ነው ምንም ሳያደርግ መጣ ተመለሰ። አዲስ አበባ የኮሚቴው ልኡኩ ነው የተባለ እምቢ ብሎ ቀረ። ዶክተር አብይ አህመድ ደሪ ጠቅላይ ሚኒስትር እዚህ ጎንደር መጥተው ንግግር እንድናደርግ ኮሚቴ የተጋብዘን የኮሚቴው አካል ሆነ ተመርጦ ልክ በሩ ላይ ስንደርስ ወደ ኋላ ሸልቆት ቀረ። ምን ሆነ ነው የቀረ ሲባል በረደኝ አለ። በጎንደር ሰላማዊ ሰልፍ እኔ ያልነበርኩም አጋጣሚ ይህ እንዲያደርግ መደብ ተሰጠው እሺ ብሎ ሰልፍ ሁለት ሰአት ሲቀረው ታመሜ ብሎ ቀረ። ሳጣራ ምንም እንዳልታመመ አረጋገጡ። እኔ በግል መከርኩት። ትክክል አይደለህም የተሳሳት ሁሉም ቴበት ያለ ከኮሚቴው መርህ ውጭ ነው ተውባል። ሌላውም የኮሚቴው የፋይናንስ በየሶስት ወሩ ኦዲት እናደርጋለን። ኦዲት አድርግ ተብሎ እንዲተኛ ሆነ ነው እስካሁን የቀረው። ልዩነቱ ላለማስፋት ብለን ነው እኛ ዝም ብለን በውስጣችን ይዘነው ነው እንትን ያለው። አቶ መብራቱም የተባረሩት በስነ ምግባር ችግር ነው ይላሉ። ኮሎኔል መብራቱ ጌታሁን ተደጋጋሚ እውነት ነው የምልሽ ከሰባት ወይም ከስድስት የፖለቲካ ድርጅቶች ይገብቷል ኮሚቴው ደግሞ ከፖለቲካ ድርጅት ነፃ ነው የየትኛውን ፖለቲካ ድርጅት ደጋፊ አይደለም የህዝብ ተወካይ ነው ስለዚህ ስንደግፍ በጋራ ሚዛናዊ በሆነ ስንሰራ የማንነቱ ጉዳይ ብቻ ነው መስራት ያለብን ብሎ ነው የሚያምነው ኮሚቴ ሶስት ጊዜ ነው ማስጠንቀቂያ የሰጠ ነው በአራተኛ ጊዜ ነው ኮሚቴው ማባረር እርምጃ የወሰደ ኮሚቴው እንዳይወነጀል የህዝቡ ትግልም እንዳይጠላሽ ሲል ስንል ደንቡን መሰረት አድርገን ነው ያባረር። በኮሚቴው ውስጥ የገቡ አዳዲስ አመራሮችም ቢሆኑ ታምኖባቸው በህዝብ የተመረጡና በቦታው ብዙ ተግዳሮቶችን ያሳለፉ ናቸው ያሉት ኮሎኔሉ፣ ታማኝነታቸውን የምንመዝነው በግብራቸው ነው ብለዋል። አዳዲስ ሰዎችን እንድናስገባ እንዲተካካ ኮሚቴው ሁልጊዜ አንድ አይነት ሆኖ ሚሄድ ትክክል አይደለም የሚል ኮሚቴው አየ በደንቡ መሰረት ትክክል ነው ብሎ ኮሚቴ ማመነበት እሱም ባለበት ጭምር ማለት ይህንን ተፈራርመን በቃለ ጉባኤ አዳዲስ ሰዎች እንድናመጣ የሚተኩ ሰዎችም አምጥተን ከየቦታው ከውጭ ያለ ማህበረሰብ የሚሰጠን ኮሚቴ የሚያውቋቸውም አምጥተን ማን ይሆኑ ብለን ስናቀርብ ከከሌ ከሌ ይቻላል፣ ከከሌ ከሌ ይቻላል ተብሎ በጥቆማ መጡ። ይሄንን እንድናጸድቅ መተዳደሪያ ደንቡም አንዳንድ መሻሻል የሚገባው ስለነበረ የኮሚቴው እሱም ጭምር እንድናጸድቅ ብለን ስብሰባ ጠራን። በጠራ ነው የማፍረስ ስራ ሰራ የገቡ ኮሚቴዎች እኛ እናምንባቸውም የሚለው እኛ የምናምነው የወልቃይት የጠገዴ ህዝብ የአማራ ህዝቡ ነው የምናምነው። ኮሚቴው የሚያምነው ደሱ ነው። ከህዝቡ በላይ ግለሰቡ አይደለም የሚታመነው። ግለሰቦች ደግሞ ህዝቡ ነው የሚተቻቸው። ኮሚቴ የመጀመሪያ ይተቻል። ኮሚቴ ጥሩ ነው ካላቸው ወደ ህዝብ ያቀርባል። ህዝብ የተቀበለው ግለሰቡ ደግሞ የኮሚቴ አባል ሆነ ይቀጥላል። ኮሚቴው በዚህ አሰራር ነው የሚሄድ። እኛ ተግባር ነው የምናየው ከተግባር አንጻር ስናየው የህወሀትን ተላላፊ ተግባሮች ይሠራ ያለ አቶ አተላይ ዛሴ ነው እንጂ እነዚህ አዲሶች የገቡ ኮሚቴዎች አባላት አይደሉም። እንዲያውም እየታገሉ ያሉ ትላንትናም ሲታገሉ የነበሩ ነው። በነብስ ኮሚቴ ስናመጣቸውም አስተችተን ነው ያመጣናቸው። ወልቃ ይጠገደ የመጀመሪያ የነበርነው ኮሚቴ እንደ ረስት አንዱ ከተቀመጠ አይነካ የሚባለው ነገር አግባብ አይደለም። የኮሚቴው መርህም ሀሳብም አይደለም። ኮሎኔል ደመቀ ዘውዱ ለመላው የአማራ ህዝብ በሚል ባስተላለፉት መልእክት የተፈጠረ ልዩነት አለመኖሩ ተረድቶ ከጎናቸው እንዲቆም ጥሪ አቅርበዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አብራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችን ባልደረቦቻችን ስም የመሰናበታችሁ አብሬያችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግረኛ ዝግጅት ይቀርባል። በእኛ በኩል ሰላም ተናደሩ።